ዩናይትድ ስቴትስ የአስቸኳይ ጊዜ ምግብ እርዳታ ለሚያስፈልጋቸው ኢትዮጵያውያን የሚሆን የሰላሳ አምስት ሚሊዮን ዶላር ተጨማሪ ድጋፍ ዛሬ ይፋ አድርጋለች። ይህንን ይፋ ያደረጉት በኢትዮጵያ ዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት ዩኤስአይዲ ዲሬክተር ሌዝሊ ሪድ አገራቸው ባለፉት ሁለት ዓመታት ያደረገችው ድጋፍ 774 ሚሊዮን ዶላር መድረሱንም ጠቅሰዋል። የአዲስ አበባው ዘጋቢያችን እስክንድር ፍሬው ዝርዝሩን ይዘዋል። ዩናይትድ ስቴትስ ዛሬ ይፋ ያደረገችው ተጨማሪ ድጋፍ የበልጉን ግምገማ ተከትሎ የተከለሰው የሰብአዊ እርዳታ ሰነድ ይፋ ከተደረገ በኋላ የመጀመሪያው ነው። ይህንኑ ሰነድ ባለፈው ሳምንት ይፋ ያደረጉት መንግስትና አጋሮቹ 10.2 ሚሊዮን የነበረው የተረጂዎች ቁጥር ወደ 9.7 ዝቅ ማለቱን ጠቁመዋል። የእነርሱን ፍላጎት እስከ መጪው ታህሳስ ለማሟላትም የ600 ሚሊዮን ዶላር ተጨማሪ ገንዘብ እንደሚያስፈልግ ጠቅሰዋል። I'd like to use this occasion to announce that the United States is committing a further 35 million US dollars for USAID to work with the partners like WFP, OCHA, FAO, and others of you here in this room to help Ethiopians meet their immediate needs, to protect the gains made. and complement long-term efforts to build resilience to an ever-changing climate. ይህንን አጋጣሚ ዩናይትድ ስቴትስ ተጨማሪ 35 ሚሊዮን ዶላር መለገሷን ለመግለጽ መጠቀም እፈልጋለሁ። ዩኤስአይዲ አጋሮቹ ከሆኑት ከዓለም ምግብ ፕሮግራም፣ ከተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት፣ ከዓለም የምግብና እርሻ ድርጅት እና እዚህ አዳራሽ ውስጥ ካላችሁት ከሌሎቻችሁም ጋር እንዲሰራበት ኢትዮጵያውያንን አጣዳፊ ፍላጎታቸውን እንዲያሟሉ ለማገዝ የተገኙ ውጤቶችን ለመጠበቅ የሚለዋወጠውን የአየር ሁኔታ በተመለከተም የመቋቋም አቅምን ለመገንባት ነው ያሉት። ዩናይትድ ስቴትስ የምታደርገው ሰብዓዊ ድጋፍ እየጨመረ መምጣቱንም ዳይሬክተሩ አስታውሰዋል። ዩስ ሪ ስ ኢትዮጵያ comes to nearly 774 million US dollars. The Europeans, especially the United Kingdom, Germany and Sweden, as well as the Canadians, Japanese and Australians, have also donated very generously. And of course, the Ethiopian government has allocated approximately 380 US million dollars to the drought response. We have all made helping the Ethiopian people የዛሬው ድጋፍ ዩናይትድ ስቴትስ ባለፉት ሁለት ዓመታት ለኢትዮጵያ ያደረገችውን አጠቃላይ ድጋፍ መጠን ወደ 774 ሚሊዮን ያስጠጋዋል። አውሮፓውያን በተለይም ብሪታንያ፣ ጀርመን፣ ስዊድን እንደዚሁም ካናዳውያን፣ ጃፓን እና አውስትራሊያም ከፍተኛ ድጋፍ አድርገዋል እና ደግሞ እርግጥ ነው የኢትዮጵያ መንግሥት ወደ 380 ሚሊዮን ዶላር የሚጠጋ ገንዘብ ለድርቅ ምላሽ መድቧል። ሁላችንም የኢትዮጵያን ህዝቦች መርዳቱን ቀዳሚ ተግባር አድርገናል ነው ያሉት። ባለፈው ሳምንት ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ የታህሳሱን የከለሰ ነው። ምክንያቱ ደግሞ ካለፈው የካቲት ጀምሮ የዘነበው የበልግ ዝናብ የተወሰኑትን ከተረጅነት ማውጣቱ ነው። 10.2 ሚሊዮን የነበረው የተረጂዎች ቁጥርም ነው ወደ 9.7 ዝቅ ያለው የበልጉ ዝናብ አስተማማኝ ከሆነ ከ10.2 ሚሊዮን ተረጂዎች አንድ አስረኛው ራሳቸውን እንደሚችሉ በታህሳሱ ሰነድ ተመልክቶ ነበር። የተከለሰው የተረጂዎች ቁጥር ግን ያ አለመሆኑን በ ያሳያል። በኢትዮጵያ የተባበሩት መንግሥታት ድርጅት የሰብአዊ እርዳታ አስተባባሪ አሁና ኦኑቺ so in, in, in, in well, the background was uh, very good in some areas and perhaps underperformed in other areas so it's not completely uniform um, so uh, the, the anticipation that many more people would have benefited from the belt it's uh, perhaps not did not meet uh, that ex expectation however we have seen a reduction uh, in the numbers even though needs remain quite uh, substantial yeah. የበልጉ ዝናብ በአንዳንድ ቦታዎች በጣም ጥሩ ነበር፣ በሌሎች ደግሞ ከተጠበቀው በታች ነበር። እናም ተመሳሳይ አይደለም። ስለዚህ የበልግ ዝናብ በርካታ ሰዎችን ተጠቃሚ ያደርጋል የሚለው ግምት ምናልባት አልተሳካም። ይህም ሆኖ የተረጂዎች ቁጥር ቀንሷል፣ ፍላጎቶቹ ከፍተኛ ሆነው ቢቀጥሉም ዩናይትድ ስቴትስ ዛሬ ይፋ ያደረገችው ድጋፍ በቀጣይ የሚያስፈልገውን ስድስት መቶ ሚሊዮን ዶላር ለማሟላት አንድ እርምጃ መሆኑንም አስተባባሪዋ ጠቅሰዋል ገንዘብ ይገኝ ዘንድ This response has gone really well um, so far, and um, many achievements made. But it's not yet over, and um, it's not a time to to wash our hands and say it's over. Uh, we need to continue to press uh, for more resources, um, as articulated in the revised version, to um, to address the rest of the. Is the people you know the people need it they have survived thus far uh, but we cannot abandon them at this stage <laughs> በርካታ ስኬቶች ተገኝተዋል። ስራው ግን አልተጠናቀቀም። ስለዚህ እጃችንን ታጥበን በቃ ተጠናቀቀ የምንልበት ጊዜ አይደለም። በተከለሰው የሰብአዊ እርዳታ ጥያቄ ሰነድ ላይ በተመለከተው መሰረት ተጨማሪ ግብአቶችን ለማግኘት ግፊት ማድረጋችንን መቀጠል አለብን። ቀጣይ ፍላጎቶችን ለማሟላት በድርቁ የተጎዱ ሰዎች ይህንን ድጋፍ ይፈልጋሉ። እስካሁን ተቋቁመዋል። አሁን ልንጥላቸው ልንተዋቸው አንችልም ነው ያሉት። ሰሞኑን ይፋ የተደረገው የሰብአዊ እርዳታ ጥያቄ ሰነድ ከአሁኑ የክረምት ዝናብ መጠናቀቅና ከሰብል መሰብሰብ በኋላ እንደገና እንደሚከለስ ይጠበቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ